በኢትዮጵያ የኦሮሚያ ክልል ሲካሄድ በቆየው የተቃውሞ እንቅስቃሴ ወቅት የውጭ አገር ንብረት የሆኑ ድርጅቶች ጥቃት ደርሶባቸዋል። የኢትዮጵያ መንግስት ባለስልጣናት ድርጊቱ የሀገሪቱን ምጣኔ ሀብት እድገት ሊያሰናክል ይችላል የሚል ስጋት አድሮባቸዋል። ተንታኞች ግን የምጣኔ ሀብት እድገቱ እንዲቀጥል አንዱ ቁልፍ እርምጃ የተቃዋሚዎችን ብሶታ አድምጦ መፍትሄ መስጠት መሆኑን ይመክራሉ። የቪኦኤ ሳሌም ሰሎሞን ያጠናቀረችውን ዘገባ ቆንጅት ታያይዛለች። ጽህፈት ቤቱ ዩናይትድ ስቴትስ ካሊፎርኒያ ውስጥ የሆነው የፖሊሲ ጥናትና ትንተና ተቋም ኦክላንድ ኢንስቲትዩት ዋና ስራ አስኪያጅ አኒራታ ሚታል ትኩረትን ኢኮኖሚ ግንባታ ላይ ብቻ አድርጎ ባለ ሁለት አሃዝ እድገት እያሉ ማውራቱ ብቻውን አይጠቅምም ብለዋል። የሕዝቡን ዲሞክራሲ በመንፈግ መሰረታዊ ሰብአዊ መብቶቹን በመከልከል ላይ የተመሰረተ የኢኮኖሚ ፖሊሲ አያዛልቅም ይፈርሳል። መንግስት ይሄን ማጤን አለበት። በኦሮሚያ ክልል ዙሪያ በተዛመተው ጸረ መንግስት ተቃውሞ አስራ አንድ ፋብሪካዎችና ወደ ስልሳ የሚሆኑ መኪናዎች መጋየታቸውን የኢትዮጵያ መንግስት ቴሌቪዥን አስታውቋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ስርዓትን ለማስፈን ሲባል ለስድስት ወራት የሚዘልቅ አስቸኳይ ጊዜ አዋጅ መጽናቱን ተናግረዋል። የክልሉ ሁኔታ ከተረጋጋ አዋጁ ከዚያ በፊት ሊነሳ እንደሚችልም ጠቅላይ ሚኒስትሩ ፍንጭ ሰጥተዋል። አቶ ኃይለማርያም ከትናንት በስቲያ ማክሰኞ አዲስ አበባ ላይ ከጀርመን ቻንስለር አንገላ መርክል ጋር ሆነው ባደረጉት ጋዜጣዊ ጉባኤ ከሀገሪቱ ህዝብ 49 ከመቶ በአግባቡ አልተወከለም ብለው የዲሞክራሲያዊ ለውጥ እርምጃዎችን ማካሄድ አስፈላጊ መሆኑን አምነዋል። የጀርመኗ ቻንስለር መርክል በበኩላቸው ውይይት እንዲካሄድ የሚደግፉ መሆናቸውን ገልጸዋል። ተቃዋሚዎች የሚያነሷቸው ጥያቄዎችንም እንደሚረዱ አስታውቀዋል። ኢትዮጵያ ውስጥ የሚሰሩ የጀርመን ኩባንያዎች ስለ ሀገሪቱ የንግድ ስራ ወቅታዊ ይዞታ ስጋት ያላቸው መሆኑንም ቻንስለሯ ተናግረዋል። ጀርመን እንደ ጨርቃ ጨርቅና ቡናን የመሳሰሉ ምርቶችን ከኢትዮጵያ ዋና ዋና ሸማቾች መካከል አንዷ ነች። ኢትዮጵያ ወደ ውጭ ከምትልከው ቡና 30 ከመቶውን የምትገዛ ጀርመን ነች። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ሰኞ ዕለት ለጋዜጠኞች በሰጡት ቃል የሚከተለውም ብለዋል ከአበባ እርሻዎች ከዘጠና ከመቶ በላይ እንዲሁም የጨርቃጨርቅ እና የእርሻ ተዋጽኦ ምርት ድርጅቶች ላይ ጥቃት ደርሷል። ኦሮሚያ ክልል ውስጥ ባለፉት 15ና 20 ዓመታት የተከናወነው ሥራ ወድሟል። በሲቪሎች ሕይወት ላይ ጥቃት ተፈጽሟል። አስተዳደር አልባ ሁኔታ ለመፍጠር ሙከራ ተደርጓል። በውጭ ሀገር ባለሀብቶች እርሻዎች ላይ ጥቃት ሲደርስ ታዲያ ይህ የመጀመሪያ ጊዜ አይደለም። ባለፈው ወር የኔዘርላንድስና የእስራኤላውያን ባለሀብቶች ድርጅቶች ላይ ጥቃት ደርሷል። የኔዘርላንድሱን የአበባ እርሻ ኩባንያ ኤስሜራልዳን ጨምሮ አንዳንዶቹ በደረሱባቸው ጥቃቶች ምክንያት ተዘግተዋል። የፍራፍሬ ጭማቂ አምራች የሆነው ሌላው የደች ባለሀብት ኩባንያ የሆነውና ሁለት ሺህ ሰራተኞች ያሉትን አፍሪካ ጁስ ቢቪ የተባለውን ባለፈው ሳምንት በጸረ መንግስት ተቃዋሚዎች ተቃጥሏል። የኔዘርላንድስ የውጭ ንግድና ልማት ሚኒስቴር ቃል አቀባይ ማርጆሊን ቡስትራ የሀገራቸው ባለስልጣናት በጉዳዩ ዙሪያ ከኢትዮጵያ መንግስት ጋር እየተነጋገሩ መሆኑን ለቪኦኤ ገልጸዋል። የኩባንያዎቹን ብቻ ሳይሆን የክልሉን ሕዝብም የሁሉንም ደህንነት እንዲጠብቁ ጥቃቶቹን ከሚፈጽሙት ወገኖች ጋር ውይይት እንዲከፍቱ ጥሪ እናደርጋለን ብለዋል። ምክንያቱም ከዚህ በስተጀርባ ስር የሰደደ ግጭት ያለ ይመስለናል አመጾችን ማፈኑ የሚያዛልቅ መፍትሄ አያመጣም ሲሉም ቃል አቀባዩ አክለዋል። ኢትዮጵያ ባለ ሁለት አሀዝ እድገት በማስመዝገቧና እንደ ኤሮፓውያን አቆጣጠር የ2008ቱን ዓለም አቀፍ የመጣኔ ሀብት ውድቀት መቋቋም በመቻሏ አድናቆትን አትርፋለች። በፍጥነት በማደግ ላይ ያሉ ኢኮኖሚዎችን በአንደኝነት በመምራቷም የአፍሪካ አንበሳ ለሚል ቅጽል ስም በቅታለች። የኦክላንድ ኢንስቲትዩቷ አኑራታ ሚታል ከዚህ ትልቅ የልማት ፕሮጀክቶች ትልም የመቋደስ እድል አላገኘንም ብሎ ህዝቡ ቁጣውን እያሰማ ባለበት በአሁኑ ወቅት ይህ መንግስታዊ የልማት ፖሊሲ መፈረካከስ እየጀመረ ነው ብለዋል። ድርጅታቸው በቅርቡ ሚራክል ኦር ሚራዥ ማኒፋክቸሪንግ ሃንገር አንድ ፖቨርቲ ኢን ኢትዮጵያ ረሃብና ድህነት የሚመረትባት ኢትዮጵያ በሚል ርዕስ ሪፖርት አውጥቷል። በአሁኑ ጊዜ ኢትዮጵያ ውስጥ 18 ሚሊዮን ዜጎች የምግብ እርዳታ ጠባቂ ሆነዋል። ቀውሱ የኤልኒኞ የአየር ሁኔታ ክስተት የፈጠረ ነው ተብሏል። ይህ ታዲያ ለመንግስቱና ለደጋፊዎቹ አመቺ ምክንያት ቢሆንም በሀገሪቱ ያለውን ስር የሰደደ የምግብ ዋስትና ችግር ሳያገናዝብ ችላ ብሎ ያለፈ አባባል ነው ብለዋል አኑራ ታሚታል። ባለፉት አስርት ዓመታት በየአመቱ ከ8 እስከ 18 ሚሊዮን ኢትዮጵያውያን ሕይወታቸውን ለማቆየት በምግብ ወይም በገንዘብ እርዳታ ላይ ሲተማመኑ መኖራቸውን ማስተዋል ይገባል ሲሉም አክለዋል። የኦሮሚያ ክልል የተቃውሞ እንቅስቃሴ ባለፈው አመት ህዳር ወር የጀመረው በአዲስ አበባ ማስተር ፕላን ምክንያት መሆኑ ሲታወስ፣ መንግስቱ የከተማይቱን ማስፋፊያ መርሃ ግብር በይደር እንዲይዝ ተገዷል። ከዚያ ወዲህ ግን የተቃዋሚዎች ጥያቄዎች በመሬት ጉዳይ ብቻ ሳይወሰኑ ሰብአዊ መብት ኦሮሞዎች በፖለቲካው መድረክ የሚገባቸውን ውክልና ተነፍገዋል የሚሉትን ጨምረው ቀጥለዋል። የውጭ ባለሀብቶችን ድርጅቶች በተመለከተ በህዝቡ ዘንድ ያለው ቁጣ ዜጎች ከመሬታቸው እየተነቀሉ መከፈታቸው ሳያበቃ ቃል የተገባላቸው የስራ እድልም በተግባር አልተተረጎመም የሚል መሆኑን የኦክላንድ ኢንስቲትዩቷ ዋና ስራ አስኪያጅ ሚታል ይናገራሉ። ኢፍ አይም አ ፎሬን ኢንቨስተር አንድ አይ ሉክ ፎር ኦፖርቹኒቲስ የውጭ ኢንቨስተር ከሆንኩ የስራ እድል ያለበትን አስሳለሁ። አደጋም እንደሚኖር እረዳለሁ። ነገር ግን አሁን እየተባባሰ ያለውንና የውጭ ባለሀብቶች ንብረት ኢላማ የሚደረግበትን አመፅ ስመለከትና ከመጀመሪያው ሰው ከመሬቱ እየተፈናቀለ ለውጭ ኢንቨስተር የተሰጠበትን ሁኔታ ስናገናዝብ እንደዚህ ያለ አገር ከመግባት መቆጠብ ብልህነት ነው።